የኮቪድ-19 በሽታ በሺዎች የሚቆጠሩ ሰዎችን ሕይወት በቀጠፈበት በአሁኑ ሰዓት በሽታው በቅርቡ ክትባት ተገኝቶለት ለፎይታ የመብቃት ጉጉት በብዙኃን ዘንድ አይሏል። በመላው ዓለም ላይ ያሉ የዘርፉ ሊቃውንትም ምርምሮችን ማድረጋቸውን ቀጥለዋል። በዚያው ልክ ሳይንሱን ጠንቅቆ ካለመረዳት የመነጨ የተሳሳተ ክትባት ነክ መላምት እየተዛመተ ይገኛል። ለዚያ ነው ስለ ጉዳዩ የተሻለ መረዳት ይሰጡን ዘንድ በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ ውስጥ በከፍተኛ ኃላፊነት ወደሚያገለግሉት ዶክተር ኤርሚያስ በላይ ስልክ የመታ ነው። አመሰግናለሁ ሀብታሙ። ከኤርሚያስ በላይ ይባላለ። እዚህ የአሜሪካን ሀገር እናንተ ጆርጂያ የሚገኘው ሰንተስ ዲዚዝ ኮንትሮ ፕሪቬንሽን እዛ በኃላፊነት ነው የምሰራው በህክምናው እና ህክምናን በሚመለከት ጥናት ላይ ኮቪድ ናይንቲን ጨምሮ ማለት ነው በዛ ላይ ስራ ነው የመጀመሪያ ጥያቄ ላስቀድም። የኮቪድ-19 መቀስቀስ ከተሰማ በኋላ በመላው ዓለም ላይ የሚገኙ የሕክምናው ዓለም ጠበብት ክትባት ለማግኘት እየጣሩ ይገኛሉ። በቅርቡ በሽታውን መመከት የሚችል ክትባት የሚገኝ ይመስሎታል? አዎ ይመስለኛል። በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው፣ ክትባት ይገኛል የሚል ሙሉ ተስፋ አለኝ። ምናልባት ስምንት እስከ አስራ ሁለት ወራት ባለው ጊዜ ውስጥ ለሰዎች ሊደርስ የሚችል ክትባት ይገኛል የሚል ሙሉ ተስፋ አለኝ። ብዙ ጊዜ ክትባትን ቫክሲን ለማግኘት በጣም ብዙ ረጅም ጊዜ ይወስዳል። እስከ አስር አመት ድረስ ሊወስድ ይችላል። የኢቦላ ቫይረስን ክትባት እንኳን ብንመለከት አምስት ዓመት ያክል ወስዷል ወደ ሰው ውስጥ የሚሰጥ ክትባት እስከሚገኝ ድረስ። በኮቪድ ናይንቲን ግን እስከ ዛሬ ድረስ ባልታለመ ባልታሰበ ሁኔታ ትልቅ ፍጥነት ብዙ ቦታዎች ይህንን ክትባት ለማግኘት ፓንደሚክ ደረጃ ላይ ደረሰ ስለሆነ ብዙ ሰዎችን የሚያጠቃ ደግሞ በጣም በቀላሉ የሚሰራጭ ስለሆነ እስከ ዛሬ ድረስ ባልታሰበ እና ባልተጠበቀ ሁኔታ ብዙ ብዙ ድርጅቶች የክትባት ስራውን በጣም እያጣደፉት ይገኛሉ። አንዳንድ ተስፋ የሚሰጡ ምልክቶችን ይታያሉ። ዶክተር እርሚያስ እንግዲህ ክትባትን ለማዘጋጀት ቀላል የማይባል ጊዜና ተደራራቢ ሙከራ እንደሚጠይቅ ቀደም አድርገው ጠቅሰውታል። የበለጠ እንዲብራራልን አንድ ክትባት ከጽንሰቱ ጥቅም ላይ እስኪውል ድረስ ማሳለፍ ያለበትን ሂደት እስኪ በወፍ በረር ያስቀኙን። በአጠቃላይ በሁለት በኩል መመልከቱ ጥሩ ይመስለኛል። ክሊኒካል የሚባል ደረጃ ወይም ፌዝ አለው። እንደገና ደግሞ ፕሪ ክሊኒካል የሚባል ፌዝ አለው። ክሊኒካል የሚባለው ቫክሲኑ ተሰርቶ በሰዎች ውስጥ ሙከራ ሲጀመር ማለት ነው። ግን ያ ሙከራ ከመጀመሩ በፊት ፕሪክሊኒካል ፔዝ ላይ ብዙ የሚሰሩ ስራዎች አሉ። ቫይረሱ የትኛው አይነት ክትባት የቫይረሱን ምኑ ቦታ ታርጌት ቢያደርግ ነው ጥሩ ውጤት የሚመጣው የሚለው ፍተሻ ረጅም ጊዜ ይወስዳል። በላብራቶሪ ውስጥ ማለት ነው። አደን እንደሚወጣ ሰው አድርገህ ብታስበው አደን ለማደን የሚወጣ ሰው አንድን እንስሳ እንትን ለማለት የቱ ቦታ ጋር አነጣጥር ላይ በመታው ነው ይሄ አደኑን ይሳካልኝ ብሎ የሚያነጣጥርበት ቦታ አለ። ቫይረስም እንደዚሁ ነው። ቫይረሱን በክትባት የትኛው ቦታ ጋር ብናጠቃው ነው ቫይረሱን ጨርሰን ማጥፋት የምንችለው የሚለው ጥናት በላቦራቶሪ ውስጥ ረጅም ጊዜ ይወስዳል። ያ ከተገኘ በኋላ ቫይረሱን ማጥቂያ ለሚሆን ነገር የሚመረቱ የክትባት ኬሚካሎች አሉ እነሱ ከተመረቱ በኋላ በእንስሳ ላይ መፈተሽ አለባቸው ምክንያቱም ለሰው ጤንነት ጉዳት ያመጣሉ ያ ኬሚካል የሚለው ነገር አስፈላጊ ነገር ስለሆነ በእንስሳት ላይ መጀመሪያ ይሞከራል እና እንስሳቱ ለምሳሌ በክትባቱ ምክንያት ህይወታቸው ቢያል ይሄ ወደሚቀጥለው ክሊኒክል ወደምንለው ፌዝ ሰዎች ላይ ወደሚደረገው ሙከራ አያልፍም ማለት ነው። እንደገና ወደኋላ ሄደው እንደ አዲስ ፕሮሰስን መጀመሪያ ያስፈልጋል። ክሊኒክል ፌዝ ጋር ከተደረሰ በኋላ እሱ ራሱ ሶስት የተለያዩ ደረጃዎች አሉ። እንስሳውን ጥናት ካለፈ በኋላ ወደ ሰው ላይ ስንመጣ ሙከራ ስን ሙከራዎች ናቸው ገና ሶስት የተለያዩ ሙከራዎች መደረግ አለ። የመጀመሪያው ሙከራ ለምሳሌ ምን ያህል ዶዝ ነው ይሄ ክትባቱ ለሰው መሰጠት ያለበት ትክክለኛው የሆነው ዶስ ምንድን ነው? የትኛው ዶስ ነው ለጤንነት ስጋት የማያመጣው ሰዎች ላይ የሚለውን ያንን በቁጥራቸው አነስ ባሉ ሰዎች ፈቃደኞች በሆኑ ማለት ነው ያ ጥናት ይደረጋል። የመጀመሪያው ፌዝ ዋን የምንለው ነው። ፌዝ ቱ ላይ ስንመጣ ደግሞ ወደ መቶ የሚቆጠሩ ሰዎች ቢያንስ በእነሱ ላይ አሁንም ፈቃደኞች የሆኑ ይሄ ክትባት በሰውነታቸው ውስጥ ለመከላከያ የሚያመነጨውን አንቲባዲ ወይም ደግሞ ኬሚካው እያመነጨ ነው ወይ በሰዎች ውስጥ ያንን ሊያመነጭ በሰዎች ውስጥ ይችላሉ የሚለውም በተለያየ ጊዜ ደማቸው እየተወሰደ በእነሱ ሰዎች ላይ ጥናት ይደረጋል። ፌስቱ የምንለው ማለት ነው። ከዛ ሶስተኛው ፌስ ትሪ ነው። ዋናው ነው። ይሄ ይሄኛው ደግሞ ሰዎችን ተወስቶ። በሺህ የሚቆጠሩ ሰዎች ነው። በአብዛኛው ሁለት ክፍል ይከፈላሉ። ቫክሲኖ ክትባቱ የሚሰጣቸው እንደገና ክትባቱ ደግሞ የማይሰጣቸው ሰዎች ክትባቱ የሚሰጣቸው ሰዎች እና የማይሰጣቸው ሰዎች በበሽታው ምን ያህል ተጠቅተዋል የሚለው በደንብ በስፋት ይጠናል። እንግዲህ ክትባት የተቀበሉት ሰዎች በሽታው የሚያጠቃቸው መሆን የለበትም። ለዛ ስለሆነ ክትባቱ የሚሰጠው ያንን ካለፈ ብዙ ክትባቱን ያገኙ ሰዎች በደንብ ክትባቱ ከጠበቃቸው ከበሽታው፣ ይሄ ክትባት ጥሩ ነው ማለት ነው። ምን ያህል ደግሞ ሳይድ ኢፌክት እንደሚያመጣ እሱም አንድ ላይ አብሮ ይጠናል። ከዛ ወደ ምርት ይኬዳል ማለት ነው ቫክሲኑ ለሰዎች በሚሆንበት ሁኔታ በስፋት እንዲመረቅ ፈቃድ ከመንግስት ባለስልጣናት ፈቃድ ይሰጠዋል። ወደዛ ደረጃ ውስጥ ይገባል ማለት ነው። ከክትባት ጋር ተገናኝተው ከሚነሱ ጥያቄዎች አንዱ እዚህ በዩናይትድ ስቴትስ እንደሚሰጠው አይነት የጉንፋን ክትባትን ቀድሞ መውሰድ ከኮቪድ-19 ለማገገም ያግዛሉ ወይ የሚል ጥያቄ ይነሳል። በአጠቃላይ ቀደም ብለው ሰዎች የወሰዷቸው የክትባት አይነቶች የሰውነት መከላከያ አቅምን ከመጨመር፣ ኮቪድ-19ን ከመመከት ጋር የሚያዝ ርባና አላቸው ወይ የሚል ጥያቄ አለ። ከዛሬ የሚሰጡ ክትባቶች ከኮቪድ-19 አይከላከሉም። ኮቪድ-19 ቫይረሱ አዲስ ቫይረስ ነው። ከዚህ በፊት በጣም በተስፋፋባቸው ቦታዎች በዩሮፕ፣ በአሜሪካን፣ በእስያን፣ በሌሎች በመሳሰሉት አካባቢዎች በሰው ዘር ውስጥ እንደዚህ አይነት ቫይረስ ከዚህ በፊት አልነበረም። አዲስ ቫይረስ ነው። ስለዚህ እስከ ዛሬ ያሉ ክትባቶች ከዚህ ከኮቪድ ናይንቲን ቫይረስ አይከላከሉም፣ አይጠብቁም። ሌላ በክትባት ዙሪያ ያሉ አመለካከቶችን ደግሞ እንመርምር። ክትባቶች የጎንዮሽ ጉዳት አላቸው ወይ የሚለው ጉዳይ ይነሳል። አንዳንድ ሰዎች የጤና ችግር ይፈጥርብናል ከሚል ስጋት ቀደም ብሎ ቀርቡ ከነበሩ ክትባቶች ይሸሻሉ። ስጋታቸው ምን ያክል እውነት ነው? ይሄ ስጋቱ በእውነታ ላይ ያልተመሰረተ ነው። አሁን ቀደም ብዬ እንደተናገርኩት ክትባቶች ለሰው ለመሰጠት ፈቃድ ከማግኘታቸው በፊት በብዙ በብዙ ሙከራ ውስጥ እና በብዙ ፈተና ውስጥ ፍተሻ ውስጥ ያልፋሉ። እንዳልኩት በሰው ውስጥ እንኳን ሶስት የተለያየ ፌ ደረጃ ደረጃ ውስጥ ያልፋሉ። ከነኚህ ዋናው ጥናት የሚደረግበት የጎን የሆነ ጉዳቱን ሳይድ ፌክት ምን ያህል አላቸው የሚል ነው። ከፍተኛ ሳይድ ፌክት ያለ ያለው ቫክሲን ክትባት ለሰዎች እንዲሰጥ ፈቃድ አይሰጠውም። ስለዚህ ፈቃድ ከማግኘቱ በፊት ለምሳሌ ከኤፍዲኤ ፉድ እንድ ድራግ አድሚኒስትሬሽን ልዩ ፈቃድ አግኝቶ ለሰው በስፋት እንዲሰጥ ከመደረጉ በፊት በብዙ ብዙ ፍተሻዎች ውስጥ ያልፋልና ይሄ ፈቃድ የተሰጣቸው ክትባቶችን አለመቀበል ምንም ምንም እውነታ ላይ ያልተመሰረተ ፍርሃት ነው። ሰዎች በዚህ አይነት ፍርሃት ውስጥ ሊኖሩ የሚገባ አይመስለኝም። አሁን የኢንፍሉንዛ ቫክሲን እንድትመለከት፣ እኔ ራሴ የኢንፍሉንዛ ቫክሲን በየአመቱ እወስዳለሁ። እስከ ዛሬ ምንም አይነት ስሜት አጋጥሞኝ አያውቅም። አብረውን የሚሰሩ ባልደረቦችም እንደዚሁ ክትባቱ እንወስዳለን። ልጆቼም አስከትቤያለሁ እና በሚያስፈልጋቸው ጊዜ ሁሉ ይከተባሉ። ምንም አይነት እንደሚወራው ጉዳት ያመጣል የሚለው በእውነታ ላይ ያልተመሰረተ ነው። የምርምር ተከናውኖ ስኬታማ ሆኖ ክትባቱ ተገኘ እንበል። ሌላው ስጋት ደግሞ ክትባቱ ከተገኘ በኋላ ወደ ታዳጊ ሀገራት የሚደርስበት ፍጥነት ላይ ነው። መቼ ይደርሳል ተብሎ ይጠበቃል? የሀገራቱ የኢኮኖሚ ሁኔታና ሀገራቱ ያሉበት ደረጃ ክትባቱን ለማግኘትና ክትባቱ እንዲዳረሳቸው እንደ እንቅፋትም እንደ እድልም የሚያገለግልበት ሁኔታ አለ ወይ? ወይስ የክትባቱ ስምሪት የሚጠናበት አለም አቀፍ አሰራር አለ ወይ? እሱ በጣም ጥሩ ጥያቄ ነው። የኮቪድ ናይንቲንን በሚመለከት የክትባቱ ዋናው አንተ እንዳልከው ስኬታማ ያለው ክትባት ከተገኘ በኋላ የፓንደሚክ ነገር ስለሆነ ኢንተርናሽናል ድርጅቶች ለምሳሌ የዓለም ጤና ድርጅት ሌሎችም በክትባት ዙሪያ የሚሰሩ እንደዚ የዓለም ድርጅቶች በቅድሚያ ይሄ ለዓለም ተለያዩ ሀገሮች እንዲዳረስ የሚቻላቸውን ሁሉ የሚያደርጉ ይመስለኛል ምክንያቱም ቅድም እንዳልኩ ይሄ ፓንደሚክ ነው። አንድ ሀገር ውስጥ ብቻ ክትባት ሰጥተህ አጥፍተኸው የምትቋቋመው በሽታ አይደለም። ይሄ በሽታ በማንኛውም ቦታ በዓለም ላይ በአንድ ሀገር ውስጥ እስካለ ድረስ ሌላው የዓለም ሕዝብ በነፃነት አርፎ ሊቀመጥ የሚችልበት ሁኔታ አይደለም። ስለዚህ ክትባቱ በተቻለ መጠን ወደ ብዙ ሀገሮች እንዲደርስ የተለያዩ ድርጅቶች ብዙ ጥረት እንደሚያደርጉ ተስፋ አለኝ። አሁንም እንኳን የህፃናትን ክትባት ብትመለከት በድህነት ውስጥ የሚገኙ ሀገሮች ውስጥ ይሄ ክትባት እንዲዳረስ በተለየ ሁኔታ የሚሰሩ ብዙ ዓለም አቀፍ የሆኑ የጤና ድርጅቶች አሉና እነሱ በካቪድ ናይንቲንም እንደዚሁ አብረው ይሰራሉ የሚል ተስፋና እምነት አለ። ዶክተር ኤርሚያስ በላይ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። በአድማጮች ስም እኔም አመሰግናለሁ።